ك okay. ما هبرسها لا ما ብፁዕ አቡነ ጴጥሮስ ዶክተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና እንዲሁም የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ በቅድሚያ እንኳን ወደ ቅድሞ አህጉረ ስብከቱ አውስትራሊያ በሰላም መጡ እንላለን። እንኳን በሰላም መጡ። እንኳንም ለመስቀል በዓል በሰላም አደረሶ ከኤስፔስ የአማርኛ ቋንቋ ዝግጅት ክፍል እንኳን አውራ ደረሰን እንኳን ለመስቀል በዓል ተገናኝተናል። የእንኳን አደረሳችሁ መልእክቱንና እንዲሁም ደግሞ የመስቀልን በዓል ሃይማኖታዊና ባህላዊ ዳራውን ይገልጹልን ዘንድ እንጋብዛለን። ለመሆኑ የመስቀል በዓል ሃይማኖታዊ እንዲሁም ታሪካዊ፣ ባህላዊ ዳራው ምንድነው? ለምንድነው የምናክብረው የምናከብረው መስቀል በዓልን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የምሕረት፣ የቸርነት፣ የይቅርታ ባለቤት እግዚአብሔር አምላካችን ምሕረት፣ የቸርነት፣ የይቅርታ፣ የአባትነት ፍቅር ሳይለየን ዓመቱን በሰላም አክርምህን። ዛሬ ደግሞ ይህንን በሰው ልጅ ታሪክ ውስጥ ታሪካዊ የሆነ ቀን እንድናከብር ስለረዳህን ክብር ምስጋና ውዳሴ ለአንተ ይሆንልን። በዓሉን ደግሞ የሰላም የፍቅር የይቅርታ በዓል እንድታደረግልን ፈቃድህ ይሆንልን። በጣም አመሰግናለሁ ይኔ ት እኔም እንኳን አብሮ አደረሰን እንኳን ደህና ቆያችሁኝ ይላለው። አጠቃላይ እንግዲህ እንዳልሽው ይሄ በዓል ምክንያቱ ለምንድን ነው እንደዚህ የሚከበረው የሚለው ትልቅ ጥያቄ ነው። መስቀል በሰው ልጅ ታሪክ ውስጥ እና በእግዚአብሔር መለኮታዊ ስራ ውስጥ በጣም ትልቅ ቦታ ያለው ነገር ነው እና ሐዋርያው ጳውሎስ የመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው የሚል በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 የጻፈው መልእክት አለ። ወደ ቆሮንቶስ ሰዎች በላከው መልእክቱ እና መስቀል የተለያዩ ታሪካዊ እና መንፈሳዊ ሃይማኖታዊ ትርጉሞች አሉት። የመጀመሪያው አጠቃላይ መስቀል፣ በዓለም ያሉ ክርስቲያኖች በሙሉ በዶክትሪን እና በአንዳንድ ጠቃቅን ነገሮች የተለያየን ብንሆን እንኳን በዓለም ያለው የክርስትና አማኝ ተከታይ በሙሉ መስቀል፣ የመስቀል ምልክት፣ የመስቀል አርማ የሌለው የለም። ስለዚህ መስቀል በክርስትና ታሪክ ውስጥ ትልቁ የክርስቲያኖች የማንነት መለያቸው ነው። እና መስቀል አንደኛው ይሄ ነው። ለምን ለሚለው ጥያቄ ደግሞ ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነው ያዳነን። ግን መስቀል በመስቀል ላይ መሰቀሉ አንዱ ነው እንጂ ሁሉም አይደለም። ክርስቶስ በሐሰት ከመከሰስ ጀምሮ በመገረፍ በመውደቅ በመነሳት በዝቅተኛ ቃላት በመናገር እና የእሱን ማንነት በሚነካ አጸያፊ ነገሮችን በመጠቀም በዛን ጊዜ ክርስቶስን በሰቀሉበት ጊዜ የነበሩ ሰዎች ክርስቶስን የተመለከቱበት እጅግ አሰቃቂ የሆነ ነገር ያረፈበት ነው። ስለዚህ መስቀልን ስናስብ የክርስቶስን ስቃዩን፣ በሐሰት መከሰሱን፣ መገረፉን እናም ደግሞ መስቀሉን ተሸክሞ የተጓዘውን ጉዞና አስራ አራት ጊዜ መውደቁን ከዚያም በላይ መስቀሉን አጋሪሞ ከመስቀሉ ጋር በሚስማር የቸነከሩትን የስቃይ ከዚያም በመስቀል ላይ ሆኖ አባት ወይ ለምን ተውከይ ብሎ የጣር ጩኸት እስኪጮህ ድረስ የተናገረውን ነገር ሁሉ የምናሰብበት ነው። ይህ ሁሉ ለምን ሆነ በሚባልበት ጊዜ ግን ለሰው ልጅ ፍቅር እንላለን። ሰውና እግዚአብሔር በኃጢአት ምክንያት ተጣልቶ ስለነበር መስቀል ያንን የጥል ግድግዳ የታፈረሰበት ዋናውና የመጨረሻውም የመጀመሪያውም ዋና መሰረት ነው። በዚህም ምክንያት መስቀል ለክርስቲያኖች እጅግ በጣም መለያቸው የራሳቸው ምልክታቸው ነው። ስለዚህ ክርስቶስ የተሰቀለበት ከመሆኑም በላይ በዚህም ምክንያት ክርስቶስ የተሰቀለበት በመሆኑ ምክንያት እሱ መስቀሉ በራሱ ታምራዊ ነበረ። ታምሪ ያደርግ ነበረ። ሙታን ድውያንን ይፈውሳል፣ አጋንንትን ያስወጣል። አጠቃላይ ክርስቲያኖቹ መስቀልን ሲይዙ ከታምራቱ በላይ በክርስትና ውስጥ ያላቸው ክርስቲያን በመሆናቸው መመኪያቸው ሆኖ ነበረ። ከዚህ የተነሳ መለያቸው ከሆነ ክርስትናን የሚጠሉ ሰዎች ክርስቶስን የሚጠሉ ሰዎች ክርስቲያንን ለማጥፋት የሚፈልጉ ሰዎች የመጀመሪያ ተቀዳሚ ተግባራቸው ምልክታቸውን ማጥፋት ነው። በነገራችን ላይ ጠላት ሁልጊዜ በአንድ ማህበረሰብ የተቀየመ ወይም አንድን ክፍል የተጣላ አካል መጀመሪያ የሚመታው መለያውን ያንን ክፍል ይገልጠዋል የሚለውን ነገር ነው። ከዚህም የተነሳ መስቀል የክርስቲያኖች መለያቸው ስለነበረ እሱን ቀበሩባቸው ማለት ነው። ሲቀብሩ ደግሞ ዝም ብሎ ምስ መቅበር አይደለም የቆሻሻ ቦታ አዘጋጅቶ የምድሪቱን ቆሻሻ በሙሉ በዚያ መስቀል ላይ መጣል ነው። ምክንያቱም ማዋራድን የሚመለከቱበት ነገር ነው። በሚደንቅ ሁኔታ መስቀልን እንዲህ አድርጉት እንጂ ከሰው ልብ ግን አላወጡትም ነበር። ከአማኞች ልብ አላወጡትም ነበረ። መስቀልን እንደዚህ አድርጉት። ስለዚህ አማኞች በልባቸው ይዘው ለሶስት መቶ ዓመት ያህል ቀጥለዋል። ምልክታቸውን አሳ አድርገው ከሶስት መቶ ዓመት በኋላ በኮንስታንትኖስ ምክንያት ይሄ መስቀል እንደገና በእናቱ በእሌኒ አሳሳቢነት እንደገና ከተቀበረበት ተቆፍሮ እንዲወጣ ተደረሰ። ወደ ኢትዮጵያ ስንሄድ ደግሞ እጅግ የተለየ ሆኖ እናገኘዋለን። ይሄ የመስቀል ጉዳይ ምክንያት መስቀሉ በአራት ተከፍሎ አንደኛው ግማደ መስቀል ወደ ኢትዮጵያ ገብቷል። ከዚህ የተነሳ ኢትዮጵያ በየዓመቱ መስቀሉ የተገኘበትን ይህንን ተቀብሮ የተገኘበትን ቀን ምልክታችን መለያችን የሆነውን የተገኘበትን ቀን ይሄው ዛሬ መስከረም አስራ ስድስት አስራ ሰባት ቀን አስራ ስድስት ዋዜማ ላይ እናከብረዋለን ማለት ነው። ስለዚህ መስቀል ይሄ ነው። ከዚህ የተነሳ መስቀል ወደ አምስት ስድስት ነገሮች አሉ። ሶስቱም ብቻ ልገልጸው እወዳለሁ። አንደኛው መስቀል ይሄ የሆነበት ምክንያት የእግዚአብሔር ጥበብ የተገለጠበት ነው። እግዚአብሔር ዓለምን ያዳነው ክርስቶስ በተሰቀለበት መስቀል የማዳን ስራ ነው። ስለዚህ የእግዚአብሔር ኃይሉና ጥበቡ የተገለጠው በመስቀል ነው። የመጀመሪያው ነገር ይሄ ነው። መስቀል የእግዚአብሔር ጥበብ የተገለጠበት ነው። ጥበበኛ የት አለ? ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? ሐዋርያው ጳውሎስ እነዚህን ጥበበኞች ፀሐፊዎች ምኖች ጠየቀና የዓለምን መዳን የት አላቸው። በዓለም በሰው ልጅ መዳኖች የሉም ይላል እና በምንሄዳ ነው በእግዚያ የእግዚአብሔር ጥበብ በሆነው በመስቀል አማካኝነት ነው። ስለዚህ መስቀል የእግዚአብሔር ዓለምን ያዳነበት ጥበቡ ነው። ሁለተኛ መስቀል ክፋትና ደግነት በአንድነት የተገለጠበት ሂደት ነው። መስቀሉ ቦታ ላይ ሁለት ተቃራኒ አንድ በዓለም የመጨረሻው ደግና አንድ ደግሞ በዓለም የመጨረሻው ክፉ የሆኑ ሰዎች መስቀል ላይ ተገናኝተዋል። መጽሐፍ ቅዱስ ክፉዎችን አብረው ሊሰቅሉ ወሰዱ ይላል። ደጉ በኃጢአት ተፈልጎ ያልተገኘበት ክርስቶስ በወዲያና በወዲህ ደግሞ በኃጢአት የታወቁ ሁለት በገኝና በገላ ተሰቅሎ ነበረ። ስለዚህ ክፋትና ደግነት አንድ ላይ ተገልጦበታል ማለት። ሌሎች ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ ይላል። ቀራንዮ ወደሚባለው ስፍራ በደረሱ ጊዜ በዚያ እርሱንም ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ። የሚገርም ነው። ኢየሱስም አባቱ የሚያደርጉትን ያውቁምና ይቅር በላቸዋል። አንደኛው ይሳደብ ነበር፣ ሌላኛው ግን ክርስቶስ ግን ደግሞ የሚሰቅሉትን እንኳን ይቅር ይሉዛ ነበር። የተሰቀለው ይራገም ነበር፣ ክርስቶስ ግን ይቅር ይል ነበር። ሶስተኛው ላይ መጨረሻ ለዚህ የምለው መስቀል ጭካኔና ፍቅር አንድ ላይ የተገለጸበት ነው። ፍቅርና ጭካኔ በአንድ ላይ የተገለጠበት ነው። ፍቅር የምንለው እግዚአብሔር ዓለምንና የሰው ልጅን ስለወደደ ክርስቶስ በመስቀል ላይ እንዲሰቀል ፈቀደ። እግዚአብሔር በልጁ ጨከነ። ልጁ አባቶች ለምን ተውከኝ ሲል ዝም አለ። ነገር ግን ደግሞ ሰውን በዚህ የፍቅር የመጨረሻውን የፍቅር መጠን ልጁን በመስቀል ላይ በመሰዋት አዳነ ማለት ነው። ከዚህ ሌላ በጣም ብዙ ትርጉሞች አሉት መስቀል ግን ለዛሬው ይሄ ይበቃናል ስለዚህ ወደ ሀገራችን ስንወስድ አሁን መስቀል የዛሬ ሁለት ሺ ምናምን አመት ተቀብሮ እንደገና ከሶስት መቶ ዓመት በኋላ ተቀበር ምክንያቱም የሰው ልጅ መለያ ነው ዛሬም እንኳን እውነት ነጋገር ከተባለ አሁን አሁን በዚህ ሰዓት መስቀል በሚከበርበት ጊዜ በሺህ የሚቆጠሩ ልጆች ታስረዋል መስቀል በመጣ ጊዜ ጥምቀት በመጣ ጊዜ ይሄ አጠቃላይ ፖለቲከኞቹ ይረበሻሉ ምክንያቱም መስቀል የክርስቲያኑ መለያ ስለሆነ ሁለት አመት ሶስት አመት ደክመው በአንድ ቀን መስቀል በሚከበርበት ጊዜ የሚወጣውን ህዝብ ሊያገኙ አይችሉም፣ ሶስት ዓመት እንኳን ቢደክሙ። ስለዚህ ሰይጣን ይበሳጫል። በዚህም ምክንያት ይሄ ነገር እንዲቀር ከፍተኛ ጥረት ያደርጋል። በዓለም ላይ መስቀል በዚህ መልክ የሚከበረው ኢትዮጵያ ብቻ ነው። እንዲያውም የማይዳሰስ ቅርስ ሆኖ የዓለም ቅርስ ሆኖ ተመዝግቧል በዩኔስኮ ይሄ ሰይጣንን ያበሳጨዋል። ምክንያቱም የክርስቲያኖች መለያ እንደዚህ እንዲከበር አይፈልግም። ይሄ ሰይጣንን ስለሚያበሳጨው በዚያ ዘመንም በመስቀል እንዲቀበር አረገ፣ ዛሬም ደግሞ እንደ ልብ እንዳይከበር ያደርጋል። ከዚህ የተነሳ መስቀል ትልቅ ትርጉም አለው። ግን ደግሞ መስቀል በሰው ልብ ሁልጊዜ ይኖራል እና ተቀብሮ አይቀርም። በዚያን ዘመን ክርስቶስ በተሰቀለበት ዘመን በወቅቱ የነበሩት መሪዎች ሰዎችን የሚቀጡበት ወንጀለኞችን፣ ጥፋተኞችን የሚቀጡባቸው መንገዶች የተለያዩ ናቸው። በመስቀል ላይ በብዛት አይቀጡም ጥፋተኞች በዛን ዘመን። ዛሬ ለክርስቲያኖች ሁሉ ምልክት የሆነው መስቀል የተመረጠበት ዋነኛው ምክንያቱ ምን ነበር? ለምን በመስቀል ተሰቀለ? ቀድሞ የታሰበ ነገር ነበረ ወይ? ንግር ነበረ ወይ የሚለውን ነገር ቢመልሱልን። በሚገርም ሁኔታ ጥሩ ጥያቄ ነው የጠየቅሽው። የእግዚአብሔር ሕዝብ በምድረ በዳ በነበረበት ጊዜ አንደኛው ትርጉም ነው። በምድረ በዳ በነበረበት ጊዜ ኃጢአት ሰራ እስራኤላውያን ማለት ነው። ኃጢአት በመስራታቸው ምክንያት የሚናደፍ እባብ ተላከባቸው። ያ እባብ ሲነድፋቸው ሙሴ በእግዚአብሔር ፊት ቀርቦ ከዚያ ነዳፊ እባብ እግዚአብሔር ምረት እንዲያደርግላቸውና ከዚያ ነዳፊ እባብ እንዲያተርፋቸው በእግዚአብሔር ፊት ተንበርክኮ ማልቀስ ጀመረ። ከዚያ እግዚአብሔር መልስ ሰጠ። ናስ ቀጥቅጠህ እባብ አስመስለህ ስራና በፊት ለፊት ስቀለው፣ ያንን ያየ በሙሉ ይድናል። ልክ ሙሴ ያንን አደረገ። እባቡ ሞታ አይልም፣ የት እንደ ደም አይናገርም፣ ግን መርዙ የነደፋቸው ሰዎች መርዙ ከውስጣቸው ጠፋ። ይህንን ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ባደረገው ውይይት የመጨረሻው ክፍል ሙሴ በምድረ በዳ እባብን እንደሰቀለ ሁሉ የሰው ልጅ ይሰቀል ዘንድ ይገባዋል፣ ምክንያቱም ሰዎችን ከኃጢአታቸው ያድን ዘንድ የሚል ቃል ተጠቅሟል። አንደኛው ይሄ ነው። ይሄ ምሳሌ የዚያ ምሳሌ ነው። ወደዚያ ወደ ዘመኑ ስንሄድ እንደገና በኢሳይያስ እንደዚሁ በኢሳይያስ ሀምሳ ስድስት ተዋረደ፣ ተሰደበ፣ እንደገና በውርደት ሞተ የሚል ነገር አለ። በውርደት መስቀል የውርደት ምልክት ስለሆነ በዚህ በትንቢተ ኢሳያስ የተጠቀሰው ሁለተኛው መልእክት ነው። በዚያ ዘመን ግን እንዳልሽው ቅድም በዚያ ዘመን የነበሩ በተለይ ሮማውያን በመስቀል አይቀጡም፣ አይሰቀሉም። ሮማውያን በመሰዋት ነው ወይም ደግሞ በሰይፍ ነው ቅጣትም ቢሆን ነገር ግን ጌታችን የመድኃኒታችን ኢየሱስ ክርስቶስ አይሁድ ነው። ስለዚህ ሮማውያን አይሁዳውያንን የሚቀጡበት ምክንያት ቅኝ ተገዥ ስለሆኑ እነዚያን ቅኝ ተገዣቸውን፣ ውርደታቸውን የመጨረሻውን የውርደት ምልክት በሆነው ቅጣት ነው የሚቀጧቸው። በሚገርም ሁኔታ አይሁድ ክርስቶስን መስቀል አይችሉም። ምክንያቱም ሕግ ስለማይፈቅድላቸው በአይሁድ ሕግ በሮማውያን አስፈጻሚነት ነው ክርስቶስ የተሰቀለው። ስለዚህ ይሄ አህዛብም ሕዝብም በክርስቶስ ሞት መስማማት ነበረባቸው። ምክንያቱም ካልተስማሙ ሁሉንም ቢያድን አይችልም ማለት ነው። ስለዚህ ይሄ ጥልቅ የሆነ ሚስጥር ያለው የክርስቶስ ሞት ለዓለም እና ደግሞ በዚህ በገላትያም በመስቀል የተሰቀለ የተረገመ ነው እንደተባለ ሁሉ ክርስቶስ በመስቀል ተሰቅሎ ለእኛ እርግማን ሆኖ በመስቀል ላይ ተሰቅሎ የእኛን እርግማን በመሸከም መሞት ነበረበት የሚል ነው። ስለዚህ ይህ አጠቃላይ ኃጢአት በህይወታችን ላይ በእኛ ላይ ያመጣው አጣ ይህንን እስ አድርግ አድርጎታል ክርስቶስ ማለት ነው። ሙሴ በምድረ በዳ እባብን እንደሰቀለና ያ እባቡን ሲያይ እንደዳነው ሁሉ እንዲሁም በሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ ስለ በደላችን አልፎ የተሰጠው የእኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው ስለምናምን ለእኛ ይቆጠርልን ዘንድ በእኛን ቅጣት እሱ ተቀብሎ የእሱ ጽድቅ ለእኛ ይቆጠርልን ዘንድ የተደረገ ነገር ነው። ነው እንግዲህ ዛሬም መስቀልን ስናከብር መከራ ቢበዛም ችግር ቢበዛም ፈተና ቢበዛም መስቀል ሁልጊዜ በልባችንም በአእምሯችንም እንደገና በተግባር የምናከብረዋለን። ስለዚህ እንኳን ለሁለት ሺ አስራ ሰባት ብርሃነ መስቀል በሰላም አደረሳችሁ እንላለን። የመስቀሉ በዓል በእውነት አሁን እንደዚህ በዓለም ላይ ያሉ ኦርቶዶክሳውያን ኢትዮጵያ ኦርቶዶክሳውያን እንደሚያከብሩት ሁሉ በዓለም ላይ ያሉ ኦርቶዶክሳውያን በእውነት በዚህ በደስታ እንዲያከብሩት እግዚአብሔር ስለፈቀደ እግዚአብሔርን እያመሰገን በዓሉ የሰላም፣ የፍቅር፣ የይቅርታ በዓል እንዲሆን ደግሞ እንመኛለን። አሁንም እንደገና እግዚአብሔር አምላካችን አገራችን ይህን የመከራ ዘመን አሳልፎ መስቀል እንደልባችን በነፃነት በዓለም ላይ እየተበተን እንኳን ወደ አገራችን ገብተን የምናከብርበት እድልና ጊዜ እንዲሰጠን የእግዚአብሔር ፈቃዱ ይሆንልን። በረከተ መስቀሉ ከሁላችን ጋር ይሁን። የመከረን ያስተማርን አምላካችን ክብር ምስጋና አይግባው። እግዚአብሔር ይስጥልን። እንደገና እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ብፁዕ አቡነ ጴጥሮስ ዶክተር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ ሀገርና የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ የዘንድሮውን የመስቀል በዓልን ምክንያት በማድረግ ስላስተላለፉልን መልእክት ከልብ እናመሰግናለን። መልካም በዓል ይሁንልዎት። በድጋሚ የአውስትራሊያ ቆይታዎትም መልካም እንዲሆንልዎት ምኞታችን ነው። ከኤስቢኤስ ራዲዮ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።